በእስራኤል ጠቅላላ ምርጫ የጠቅላይ ሚኒስትር ቤንጃሚን ነታንያሁ ፓርቲ ሊኩድ ፓርቲ ከተቃዋሚው ጽዮናዊ አንድነት ወይም ጽዮኒስ ዩኒየን መሪ አይዛክ ሄርዞግ በኋላ እያዘገመ መሆኑን ከዜናችን አድመጣቸዋል። ነታንያሁ ያሸነፉ ይሆን ወይንስ ከሆነ ደግሞ ለምን? በምርጫ የሚሳተፉ የየሽ አቲድ ሴንትራሊስት ፓርቲ ተወካይ ትውልድ የኢትዮጵያ ቤተ እስራኤል አቶ ሽሞን ሰሎሞን ይባላሉ። የምርጫውን ሂደት እንዲገመገሙልን ትስታ በላቸው አነጋግራቸዋለች። ራሳቸውን በማስተዋወቅ ይጀምራሉ። ስሜ ሽሞን ሶሎሞን ነው። ባለው ፈላሻ ኢትዮጵያን ጁሽ ነኝ። ሰላሳ አምስት አመት በፊት ነው ወደ እስራኤል የመጣሁት፣ በሱዳን በታሪኩ እንደምናውቀው። ትግራይ ሽሬ ነው የተወለድኩት። እዚህ ስገባ አስር እድሜ ነበርኩ አማርኛም ትግርኛም ቋንቋ ለመርሳት ስለማልፈልግ ኩራቴ ያው የመጣሁበትን ሀገር የተወለድኩበትን ሀገር ስለሆነ አማርኛም ትግርኛም እንደ አዲስ አድርጌ ተምሬ አሁንም እሞክራለሁ። ኢንተርቪውም በአማርኛ እንዲሆን እሺ። በጣም የሚደነቅ ነው። አመሰግናለሁ። በእስራኤል ሀገር ደግሞ የፓርላማ አባል ነዎት? አዎ፣ የፓርላማ አባል የሽ አቲድ የሚባል ያው ሴንተር ነው ሌፍት እንደምናውቀው ሌፍት፣ ሌበር ራይት ደግሞ ሊኩድ አሉ። በአጠቃላይ እኛ ሰንተር ነን። ባለፈው መንግስት አሁን የሚወጣው መንግስት፣ ባለፈው በኮዋሊሽን እኛ የትልቁ ፓርቲ እኛ ነበር ነን። እሺ፣ በጣም አመሰግናለሁ። አሁን እንግዲህ በእስራኤል ሀገር የተጧጧፈ የምርጫ ውድድር እየተካሄደ ነው። እነማን ናቸው የሚወዳደሩት? ማንስ እየቀደመ ያለ ይመስላል? እንደምናውቀው እዚህ በእስራኤል የምርጫው ሲስተም ከአሜሪካ ለየት ያለ ነው። እዚህ ያው ፓርቲ ነው የሚመረጥ። እዚህ ፕራይም ሚኒስተር ወይም ፕሬዚደንት አይደለም የሚመረጥ፣ ዳይሬክት ፓርቲ ነው የሚመረጥ። ፓርቲው ትልቅ የሆነ ፓርቲ ቸርሜኑ ኮዋሊሽን ለመፍጠር ነው ያ ዋና ጥረቱ። ምርጫው ዋና ሳይሆን ከምርጫ በኋላ ደግሞ መቶ ቀን ተሰጥቶ ኮዋሊሽን ለመፍጠር ምክንያቱም አስራ ስድስት አስራ ሰባት የሚሆኑ ፓርቲዎች የሚወዳደሩ አሁን ኮዋሊሽን ለመፍጠር ነው። አሁን እንደምናየው አሁን ዋና ተወዳዳሪዎች ወደ ፕራይም ሚኒስተር ሶስት ናቸው። አንደኛው ያው ቢንያሚን ነታንያው ሊኩድ አሁን የነበሩ ናቸው። ሌላው ደግሞ የሌበር እና የፂፒ ሊቭኒ ከዲማ የምትባል በአንድ ላይ ተቀናጅተው ነው ያለው አሁን እና ቡጂ ሄርጾግ ነው። ሶስተኛው ደግሞ የእኛ ፓርቲ የሽአቲድ የኢር ላፒድ የሚባል ሶስታቸው ናቸው ያው የሚባሉ። አንዱ በፓርቲው ትልቅ ብዙ ወንበር የተቀበለ ያው ፕሬዚዳንቱ ኮዋሊሽን እንዲፈጥር እድል ይሰጠዋል። እንግዲህ ኮዋሊሽን የጥምረት መንግስት ይፈጥራል ማለት ነው። የሚያሸንፈው ፓርቲ የጥምረት መንግስት እሺ። እንግዲህ ከቤንጃሚን ነታንያሁ ከሊኩድ፣ አይዛክ ሄርዞግ ደግሞ ከዛይንስት ፓርቲ በትንቅንቅ እንዳሉ ነው የሚነገረውና ማን እየቀደመ ነው? ይሄንን ቢገልጹልን በዛሬው ያው በሕጉ መሰረት ከትናንትና ጀምሮ ያው ግምት ግምገማ አይሰጥም፣ ግን እስካሁን የነበረ ምንድን ነው በእውነቱን ለመናገር የእስራኤል ሕዝብ ለውጥ ይፈልጋል፣ ለውጥ ይፈልጋል። ምክንያቱም ፕራይም ሚኒስትር ቢንያሚን ኔታንያሁ ስድስት ሰባት ዓመት የሚሆን መንግስት ሁኖ ብዙ ለውጥ የለምና ህዝቡ እንደማየው አሁን እኛ ለምሳሌ አዲስ ፓርቲ ነን። ባለፈው የተቀበልንበት አስራ ዘጠኝ ወንበሮች ያው ህዝቡ ተገርመዋል። ምክንያቱም ህዝቡ ለውጥ ስለሚፈልግ ነው። አሁን ከሶስት ሶስት አራት ቀን በኋላ ግርማው ምንድን ነው የነበረ ያው የዛዮኒስት ፓርቲ ይሄ ቡዢ አይዛቅ ኤርጾግ ሀያ ስድስት ተቀብለው የሊኩድ ደግሞ ሀያ ሁለት ያው እውነት ከሆነ ይውጣለ ማለት ነው እና በዚህ ምክንያት እንደ ጠሩነት ነው ያለ እዚህ ሀገር ምርጫው ሩጫ ነው ያለ። አሁን እኔ ለምሳሌ በዚህ ቀን ሰባት ከተማዎች ነው የዘርኩት። አሁን ከጀሩሳሌም ከሄብሮን አካባቢ ከቤትለሄም አካባቢ አድርጌ ወደ ደቡብ እየሄድኩ ነው። ያው እስከ ዘጠኝ ሰዓት ሁሉ የፓርላሜንት መንበር ሰራተኞች የፓርቲዎቹን ኃላፊዎችን በሩጫ ነው ያለንና ዋና እንትን መልሱ በአስር ሰዓት ነው ያው በ አስር ፒኤም ነው የምናውቀው ውጤቱ በአሁኑ ያለ ግን የዛዮኒስት ፓርቲ ቡዢ ሄርጾግ ነው ቀድሞው የሚታየው። በነገራችን ላይ እርስዎ የሚወዳደሩት የሽ አቲድ፣ ለዛ ነው የሚወዳደሩት። ፊውቸር ማለት ነው ፊውቸር የሽ አቲድ ለዛ ነው የሚወዳደሩት። እና ስንተኛ ጊዜ ሆኖ እርሶ ሲወዳደሩ? እኔ ለመጀመሪያው የተወዳደርኩበት ባለፈው፣ ያው አዲሱ ፓርቲ ከማስክ መስራቲዎቹ አንዱ ነኝ፣ እና በብዙ ተቀብለናል። የሚገርም ነገር አዲስ ፓርቲ ሆነን አንደኛ በትልቅ ስንወስድ በሳይዝ እኛ አስራ ዘጠኝ ነው የነበርን ወንበሩ ሊኩድ ደግሞ አስራ ስምንት ነው የነበር፣ እኛ አንደኛ ነበርን። አሁን እኔ ከአስራ ዘጠኙ አስራ ሁለት ነው የነበርኩት ቦታዬን ያው እርግጠኛ ማለት ይቻላል። ግን በዚህ ጊዜ እኔ አውጥቼ አውርዴ የእኔ ተሞክሮ አይቼ ከፓርቲው ውስጥ ሁኜ ወደ ሌላ ወደ ፕራክቲክ የሆነ ፖዚሽን በመንግስት መስሪያ ቤቶች ውስጥ ፕራክቲክ የሆነ እንደምናውቀው ፖሊቲክ ፕራክቲክ አይደለም። አንዳንድ ህጎች በተግባር እንዲውሉ ይፈልጋሉ። አዎ፣ ምክንያቱም እኛ ኢትዮጵያዎች እንደምናየው ሰላሳ ዓመታችን ነው። እዚህ እኛ ነው ታሪኩ የምንፈጥረው ወጣቶች፣ ህፃናት የመጣን እና በፖለቲካ አለን። በወታደርም ጥሩ ነው ቦታ ነው ያለን። በተለያዩ ቦታዎች ግን በሀይ ሌቨል ፖዚሽን፣ በስራዎች በተለያዩ ስራዎች፣ በመንግስትም ሆነ በሌሎችም ገና አልወጣንም። አሁን በወደፊቱ ኢንተርቪው ካደረግ ሁሉኝ ልገልጽላችሁ ይችላሉ እናረጋለን። ለከፍተኛ ስልጣን ለሚያበቃውት ነው የሚወዳደሩት። ከምርጫውን በኋላ እናነጋግሮታለን። አቶ ሺሞን ከዛ በተረፈ ግን እስቲ እንደው ለእስራኤል በጣም ብሔራዊ ስለሆነው የጥያቄ ልውሰዶት የፍልስጤም ጉዳይ በኛምን ነተኛሁ በዚህ ምርጫ ላይ ካሸነፉ በእስራኤል የተያዙ ግዛቶችን ለፍልስጤም እንደማይለቁ ተናግረዋል። በሌላ በኩል ደግሞ አይዛክ ሄርዞግ የዛይንስቱ ተወካይ በዲፕሎማሲ ወይንም ከፍልስጤማውያን ጋር በመደራደር የእስራኤልና የፍልስጤምን ጉዳይ እንደሚፈቱ ነው የተናገሩትና በተለይም የፍልስጤም ነፃ አውጪ ድርጅት ባለስልጣን ዋሲል አቡ ዩሱፍ የምስትር ነተኛሁ አስተያየት ሰላም ያለመፈለግ ነው የሚል አስተያየት ሰጥተዋል። ና እስቲ እርስዎ በዛ ላይ በዚህ ጉዳይ ላይ አዎ ይሄ ነው የሚያሳዝን። ዙሮ ዙሮ ይሄ ዋና ነገሩ ይሄ ነው በእስራኤል ና በፍልስጤም ያለ ችግር በመጨረሻው ላይ እንዲፈታ ማድረግ አለብን። ሰላም የሆነ ነገር ጊዜያዊ ወይም ለዘላለማዊ የሆነ ሰላም መፍጠር አለብን። አሁን ስናየው ያው ቢንያሚን ነታንያሁ ሮሽ መምሻላ ቢፈልጉ ኑሮ እስካሁን ድረስ ሰላም መፍጠር ይቻላል ነበር። ምክንያቱም ስድስት ሰባት አመት ነው መንግስት ስልጣን ላይ ያሉ። አሁን እኛ የምንለው ምንድን ነው? ይህን ሁኔታ በፊሊስጤምና በእስራኤል ያለው ሁኔታ መፍታት አለበት። የእኔ ፓርቲም እንደዛ ነው የሚለው እና እኛ የምንፈልገው ምንድን ነው? መጀመሪያ ነገር ሰላም መፍጠር ፍላጎት ካለ፣ ኃላፊዎቹም ባለስልጣኖቹም፣ ፕሬዚደንቱም፣ ፕራይም ሚኒስተሩም እስከ መጨረሻው ላይ ኔጎሽዬሽን ተደርጎ የሆነ መፍትሄ እንዲቀበል አሁን ዋና ነገር ችግሩ ምንድን ነው? ሮስ መምሻላ ቢንያሚን ነታንያው ባለፈው ለምሳሌ አራት አምስት አመት በባር ኢላን ዩኒቨርሲቲ በቴላቪቭ የሚገኝ ትልቅ ስፒች አድርገው ቱ ኔሽን ፎር ቱ ስቴት የሚል ቃል ሰጥተው ነበር። ሰው ተደስቶ ነበር። ይሄ ነው ምንፈልገው እኛ አሜሪካን ብንወስደው አሁን ለምሳሌ ከአሜሪካ ጋር አሁን ለምሳሌ በታሪኩን ስንወስደው አሜሪካ ህዝብና እስራኤል ህዝብ መንግስቱም ሌበር ሳይል፣ ሊኩድ ሳይል ወይም ደግሞ ዲሞክራቲክ ሳይል፣ ፑብሊክ ሳይል ያው ግንኙነቱ ጠንካራ ነው የነበረ። አሁን ያደረጉት ባለፈው ኮንግሬስ ላይ መጥተው ያው ከፋፈሉት ማለት ነው። እዚህ ሀገር ብቻ ሳይሆን በአለም አንቀፍ ያለ ከእስራኤልና አሜሪካ በጣም የጠነከረ ሪሌሽንሽፕ የነበረ ይህም ትንሽ ቀንሰዋልና በቀላል ሁኔታ አይደለም ያለን ማለት ነው። በጣም ጥሩ። ወደዚያው ጥያቄ ነበር ማመራው። አቶ ሺሞን ሶም እንደ ጠቀሱት በሪፐብሊካን ፓርቲ መሪዎች ተጋብዘው ቤንጃሚን ኔታንያሁ እዚህ መጥተው በዩናይትድ ስቴትስ ኮንግረስ ፊት ንግግር አድርገው ነበር። ያ የሆነው ያለ ዋይት ሀውስ ይሁንታ ነው እና ከፕሬዚደንት ኦባማ ጋራ ልዩነት እንዳላቸው ነው የሚነገረው በኢራን ድርድር ላይ እና፣ ያም በሀገር ውስጥ ፖለቲካ ጫና አሳድሯል ይባላል። እውነት ነው። ይሄ እውነት ነው። እውነት ነው። ምክንያቱም አሁን ለምሳሌ በኮንግሬስ በአሜሪካ ስፒች አድርገው ከተመለሱ በኋላ የራሳቸው ሀሳብ የነበረ ምንድን ነው፣ እዚህ መጥተው ያው ስፒች አድርገው ከፍ ያለ ውጤት እንዲያገኙ ነው። ግን ኦፖዚት ሆኖ ነው የተገኘ አሁን ሀያ አራት ሀያ አምስት ሀያ ስድስት ወንበር የነበረ እስከ ሀያ ሁለት ነው ያለ አሁን። እና እስራኤል ሕዝብም በጣም በጥሩ አይን አያየውም ማለት ነው። አሁን ይሄ ችግር በሁለት አይነት ነው የማየውን፣ አንደኛ ከምርጫ በፊት እንደዚህ ማድረግ የለበትም። ምርጫው ያው ኢንተርናሽናል ኢንተርናሽናል ነው እና ወደ ውጭ በምርጫ ጊዜ እንደዚህም ተደርጎ አያውቅም። የሆነ ሌቨል የሆነ ስታንዳርት መጠበቅ አለብን። እንደገና ደግሞ እዛ ቢመጡም ኮንግሬስ ኢንቪቴሽን ቢቀበሉም ቢጋበዙም ፕሬዚደንት ኦባማ ዋይት ሀውስ ፍቃድ መቀበል መወያየት ምን ነበረበት ይሄ አልሆነም በሁሉ ስህተት ነበረ ና ይህን ነገር እንዳይቀጥልና መንግስቱም ተቀይሮ ከአሜሪካ ና ከእስራኤል ያለ ሪሌሽንሽፕ እንደነበረ እንዲቀጥል ነው ለሁላችን የሚጠቅመን በኒውክሬል በኢራን አማካኝነትን እንወስደው የአሜሪካ ና የእስራኤል አስተያየት አንድ ነው። እንዲያውም የአሜሪካና እስራኤል ብቻ ሳይሆን የኢራን ኩሬል ኢሱ ለሁሉ የሚያሰጋ ነው፣ ለዩሮፕም፣ ለአሜሪካም ከዛ በልጠው ደግሞ ለአረቦችም እንደ ሳውዲ አረቢያ፣ እንደ ግብፅ፣ እንደ ጆርደን ከኛ በአብልጦ የሚል እና ይሄ የእስራኤል ችግር ብቻ አይደለም፣ የአሜሪካ ችግር ብቻ አይደለም። የሁላችን ስለሆነ የዓለም አቀፍ ስለሆነ በጋራ የሚደረግ ነገር ነው ለማለት እፈልጋለሁ። መልካም እድር በምርጫው። አቶ ሺሞን ሰለሞን የእስራኤል ፓርላማ አባል በጣም አመሰግናለሁ። እና እኔም በጣም አመሰግናለሁ። ከምርጫው በኋላ ደግሞ መልሰን እንደውልሎታለን። እሺ፣ እጠብቃለሁ። እግዜር ይስጥልኝ፣ አመሰግናለሁ።